ሴኔጋል ባለፈው ሰኔ ወር በባህር ዳርቻ የሚገኘው የድፍድፍ ነዳጅ ማውጫ እንቅስቃሴዋ ከተጀመረ በኋላ የአፍሪቃ የነዳጅ ዘይት አምራች ሀገራት ዝርዝር ውስጥ መግባቱ አስደስቷታል። እንቅስቃሴ የጀመረው የነዳጅ ዘይትና ጋዝ ኢንዱስትሪዋንም ለኢኮኖሚዋ እድገት ወሳኝ እንደሆነ ታስባለች። በሳንግማር የተጀመረው የመጀመሪያው ዙር ምርት ከአፍሪቃ ትላልቅ የነዳጅ ዘይት አምራች ሀገራት አቅም አኳያ ሲታይ በጣም ያነሰ ነው። ከሴኔጋል የባህር ጠረፍ ዘጠና ኪሎ ሜትር ርቀት ላይ የሚገኘው የሳንግማር የነዳጅ ዘይት ማውጫ ስፍራ በቀን መቶ ሺህ በርሜል ድፍድፍ ነዳጅ ዘይት የማምረት አቅም አለው። የናይጄሪያው አንድ ነጥብ ሁለት ቢሊዮን በቀን ያመርታል። ሌላኛው በሴኔጋልና ሞሪታንያ ድንበር አካባቢ የሚገኘው ግዙፉ የሴኔጋል የጋዝ ክምችት ያለበት ስፍራ ከታሰበለት በሶስት አመት ቀደም ብሎ በመጪው ታህሳስ ወር አካባቢ ስራውን እንደሚጀምር ይጠበቃል። ፔትሮሰን የተሰኘው የሴኔጋል መንግስታዊ የሀይል ኩባንያ ዋና አስተዳዳሪ ፒየርኖ ሊ ከሳንግ ማር ድፍድፍ የነዳጅ ዘይት ማምረት መጀመሩ ለሀገራችን ኢንዱስትሪ ብቻ ሳይሆን ከምንም በላይ ለሕዝባችን የአዲስ ዘመን ምልክት ነው ነው ያሉት። ከቅሪተ አጽም የሚገኘው የነዳጅ ዘይት ሀብት የሴኔጋልን ኢኮኖሚ እንደሚያነቃቃው ቢገመትም ወደ ሀብታም ሀገርነት ግን አያሸጋግራትም ይላሉ ምሁራን። ባለፈው ሚያዝያ ወር የዓለም የገንዘብ ድርጅት አይኤምኤፍ የአካባቢውን የኢኮኖሚ ገጽታ በተመለከተ ይፋ ባደረገው መሰረት ፈጣን የኢኮኖሚ እድገት እያስመዘገቡ ካሉ ከሳህራ በስተ ደቡብ ሀገራት ሴኔጋል አንዷ ናት። እንዲያም ሆኖ የነዳጅ ዘይትና ጋዝ ምርት ለአጠቃላይ ኢኮኖሚዋ ያደርጋል ተብሎ የሚጠበቀው አስተዋጽኦ ግን ውስን መሆኑን የሚገለጸው መቀመጫውን ዩናይትድ ስቴትስ ያደረገው የብሔራዊ ሀብት አስተዳደር ተቋም የባለሙያዎች ቡድን ባልደረባ ፓፓ ዳኡዲ ዲኒ እንደሚሉትም ከዚህ ዘርፍ የሚገኘው ከአጠቃላይ አመታዊ ገቢ ከአምስት በመቶ ያንሳል። ምንም እንኳ ለአጠቃላይ ኢኮኖሚው የሚኖራቸው አስተዋጽኦ በአንጻራዊነት ውስን እንደሚሆን ቢጠበቅም በቅርቡ የዓለም የገንዘብ ተቋም አይኤምኤፍ ባደረገው ቅኝት እነዚህ ገቢዎች የሴኔጋልን የአጭርና የመካከለኛ ጊዜ ኢኮኖሚ ተስፋ ማሻሻል አለባቸው ብዬ አምናለሁ። ከአጠቃላይ አመታዊ ምርት ከአምስት በመቶ በታች ስለሆነው ያወራሉ። እንደምታዩት ደግሞ እነዚህ ሀብቶች ብቻ ሴኔጋልን ወደ ዱባይ ለመቀየር አይችሉም። ሴኔጋል ከነዳጅ ዘይትና ጋዝ የምታስበውን ያህል ገቢ ማግኘቷ ነገር አስተማማኝ አይደለም። ምክንያቱም በዓለም ደረጃ ወደ ንጹህ የኃይል ምንጭ ለመሸጋገር የሚደረገው እንቅስቃሴ ለረዥም ጊዜያት ለነዳጅ ዘይትና ጋዝ የነበረውን ፍላጎት እንደቀነሰው ይገመታል። በጀርመኑ አዲስ የአየር ንብረት ተቋም የአየር ንብረት ፖሊሲ ተንታኝ የሆኑት ማስት ማርኳድ በአሁኑ ጊዜ በነዳጅ ዘይት ገቢ ኢኮኖሚን አሳድጋለሁ የሚለው ግምት ተጋኗል ባይ ናቸው። ከቅሪተ አጽም ነዳጅ የሚገኘው ገቢ እድገትን ያፋጥናል የሚለው ተስፋ ከመጠን በላይ የሆነ ይመስለኛል። እንደሚመስለኝ የጋዝ ወርቃማ ዘመን ማለፉን በግልጽ እያየን ነው ብዬም አስባለሁ። ይህ ደግሞ ዓለም አቀፍ የኃይል ተቋም ድምፁን በደንብ ከፍ አድርጎ የሚናገረው ነው። እናም በእነዚህ ሁኔታዎች የቅሪተ አጽም ነዳጅን ወደ ውጭ የመላኩ ንግድ በግልጽ አሁን መመርመር አለበት። ለምዕራብ አፍሪቃ የጋዝ ምርት ዋናው ገበያ አውሮፓ ነው። ሆኖም ግን ከሁለት አመታት በፊት ሩሲያ ዩክሬን ላይ ጦርነት ስትከፍት የአፍሪቃ የጋዝ ፕሮጀክቶች ላይ መዋለን ዋይል ማፍሰስ ከፍተኛ ፍላጎት ያሳየው የአውሮፓ ህብረት ትኩረቱን ወደ ታዳሽ የኃይል ምንጮች በማድረግ ለአዲሱ ዘርፍ ድጋፍ አድርጓል። በጎርጎሮሳዊ 2022 ዓ ም ብቻም ከፀሐይና ከነፋስ 22 በመቶ የኤሌክትሪክ ኃይል በህብረቱ ሀገራት ማምረት ተችሏል። የአፍሪቃ ሀገራት ሀምሳ በመቶ ለሚሆነው ህዝባቸው የኤሌክትሪክ ኃይል ለማቅረብ ከቅሪተ አጽም የሚገኘውን የነዳጅ ዘይት ሀብታቸውን መጠቀም መብታቸው እንደሆነ በየጊዜው አጽንኦት ሰጥተው ያሳስባሉ። እርግጥ ነው፣ አሁን ለተከሰተው የአየር ንብረት ለውጥ ሙቀት አማቂ ጋዞችን በመልቀቁ በኩል የአፍሪቃ ሀገራት ድርሻ እዚህ ግባ የሚባል አይደለም። ሆኖም በዚህ የኃይል ምንጭ ዘርፍ ላይ የገንዘብ ሀብትን መዋል የከባቢ አየርን ብክለት ማባባስ እንደሚሆን ባለሙያዎች ያሳስባሉ። አፍሪካ እምቅ የታዳሽ ኃይል ምንጭ ሀብት እንዳላት የሚገልጹት ቱኒዚያዊው የኢኮኖሚ ባለሙያ ፈዲል ካውቦብ አፍሪቃ ከዓለም ገበያ መድረክ እየወጣ ካለው የኃይል ምንጭ ይልቅ በታዳሽ የኃይል ምንጭ ላይ ብታተኩር ያዋጣታል ነው የሚሉት። በአፍሪካ ክፍል ዓለም ከቅሪተ አጽም ለሚገኘው ነዳጅ አማራጫችን ታዳሽ የኃይል ምንጭ መሆኑን ማስታወስ ይኖርብሃል። እንደ ዓለም አቀፉ የኃይል ተቋም አፍሪካን የተመለከተ የቅርብ ዘገባ ሆነ በጎርጎርሳዊ 2040 ማለትም በመጪዎቹ 15 ዓመታት በአዳዲስ ቄንጠኛ ፈጠራዎች ሳይሆን ባለው የታዳሽ የኃይል ምንጭ ቴክኖሎጂ በመጠቀም አፍሪቃ የሚፈለገው ኃይል አንድ ሺህ ጊዜ ማመንጨት ትችላለች። አንድ ሺህ ጊዜ።